ዮሐንስ የፌዴራል ከፍተኛ ፍርድ ቤት በቀድሞ የብሔራዊ መረጃ እና ደህንነት አገልግሎት ኃላፊና ሰራተኞች ላይ የቀረበውን ክስ መስማቱን ዛሬም ቀጥሏል። ዛሬ የተደመጠው ክስ ምንድን ነው? በነማን ላይስ ነው የቀረበው? ትላንትና ከአንድ እስከ አራት ተከሳሾች ባሉጌው ውስጥ አንደኛ ተከሳሽ አቶ ጌታቸው አሰፋ አልተገኙም ነበረ። በተቀሩት ነበረ ክሳቸው የተነበበው ዛሬ ደግሞ ከአምስተኛ ጀምሮ እስከ አስራ ዘጠነኛ ተከሳሾች ከተመሰረተው አርባ ስድስት ክስ ያው ሰላሳ አራት ክሶች ተነበዋል ማለት ነው እስከ ዛሬ ባለው ሁኔታ። ዛሬ ያው የሁሉም ተከሳሾች ከአንደኛ ተከሳሽ ጋር ማለትም ከአቶ ጌታቸው አሰፋ እየተባለ እየተጠቀሰ የነበረ በመሆኑ ክሱ ምን እንደሚል የእሳቸውም እንዲነበብ ተደርጓል። ዛሬ በአጠቃላይ የአቶ ጌታቸው አሰፋን ጨምሮ የሁሉም ክሶች ጠቅለል ተደርጎ ሲታይ አንደኛ የወንጀለኛ መቅጫ ሕግ አስራ ዘጠኝ ዘጠና ስድስት ሰላሳ ሁለት ሀና ሌሎች አንቀጾችን በመተላለፍ ሁለተኛ የሙስና ወንጀልን ለመከላከል የወጣውን ህግ ቁጥር ስምንት ሰማንያ ህዝባር ሁለት ሺህ ሰባት የተለያዩ አንቀጾች ተጠቅሷል። እነዚህን በመተላለፍ የተሰጣቸውን ኃላፊነት ወደ ጎን በመተው ስልጣንን ያለ አግባብ በመጠቀም የተፈጸመ ከባድ የሙስና ወንጀል በሚል ነው የተከሰሱት። ከክሶቹ አንዱ ምንድን ነው? ስልጣናቸውን መከታ በማድረግ በአክራሪነት፣ በኦነግነት፣ በግንቦት ሰባትነትና በኢኮኖሚ አሻጥር የተጠረጠሩ ሰዎችን ስልጣን ሳይኖራቸው የማሰር የመመርመር ስልጣን ሳይኖራቸው በተለያዩ ድብቅ እስር ቤቶች ከቤቶች ልማት ኤጀንሲ በተከራዩ በተሰጣቸው ቤቶች ድብቅ እስር ቤቶችን በማደራጀት እና ይህንን የሚመሩ ተቋማትን በማደራጀት ሰዎችን ማሰቃየት ብልታቸው ላይ ኮዳ ፕላስቲክ ኮዳ በማንጠልጠል ውሃ የሞላ በጉንዳን እንዲበሉ በማድረግ እንዲሁም ደግሞ እግራቸውን ገልብጦ በመግረፍ እና የተለያዩ አይነት የስቃይ አይነቶች በመፈጸም አንድ በስም የተጠቀሱ ሰው በዱላ ብዛት ተዝለፍልፈው እንደሞቱ ሁለት በስም የተጠቀሱ ሰዎች ደግሞ እስካሁን የት እንዳሉ እንደማይታወቁ፣ በአጠቃላይ ግን ቁጥራቸው በውል ያልታወቁ ሰዎች ከባድ ድብደባ እንዲፈጸምባቸው አመራር በመስጠትና ራሳቸውም በዋና ወንጀል ፈጻሚነት በመሳተፍ የሚል ክስ ነው የተመሰረተባቸው። ፍርድ ቤቱ በተለይ ፍርድ ቤት ያልቀረቡ ሰዎችን በሚመለከት አቶ ጌታቸው አሰፋን ጨምሮ ምን ውሳኔ ነው የሰጠው? እንግዲህ አቶ ጌታቸው አሰፋን ጨምሮ አራት ሰዎች ናቸው በፍርድ ቤት ያልቀረቡትና አቃቤ ሕግ ምንድን ነው የጠየቀው በወንጀለኛ መቅጫ ስነስርዓት ቁጥር አንድ መቶ ሀያ ሶስት የፌዴራል ፖሊስ ባሉበት መጥሪያ እንዲያቀርብ ይታዘዝልን የሚል ጥያቄ አቅርበዋል። ችሎቱም ይህን አቤቱታ በመስማት ትእዛዝ ሰጥቷል። ትእዛዝም ምንድን ነው ነገ ባዳሪ የተቀሩት ስድስት ሰዎችን ያዳምጣል። ሁለተኛ ደግሞ ያልቀረቡ ተከሳሾችን በተመለከተ ለፖሊስ ትዕዛዝ ለመስጠት ነገ ቀጠሮ ተለዋጭ ቀጠሮ በመያዝ ነበረ የዛሬ ውሎውን ያጠናቀቀው። ዮሐንስ ገብረ እግዚአብሔር ከአዲስ አበባ። አመሰግናለሁ።